መጽሐፈ ነገሥት ቀዳማዊ ምዕራፍ ሃያ ሁለት ሶርያና እስራኤልም ሳይዋጉ ሦስት ዓመት ተቀመጡ። በሦስተኛውም ዓመት የይሁዳ ንጉሥ ኢዮሳፍጥ ወደ እስራኤል ንጉሥ ወረደ። የእስራኤልም ንጉሥ ባሪያዎቹን ሬማት ዘገለዓድ የእኛ እንደሆነች እኛም ከሶርያ ንጉሥ እጅ ሳንወስዳት ዝም እንዳንል ታውቃላችሁን? አላቸው። ኢዮሳፍጥንም በሬማት ዘገለዓድ እንዋጋ ዘንድ ከእኔ ጋር ትመጣለህን አለው። ኢዮሳፍጥም የእስራኤልን ንጉሥ እኔ እንደ አንተ ሕዝቤም እንደ ሕዝብህ ፈረሶቼም እንደ ፈረሶችህ ናቸው አለው። ኢዮሳፍጥም የእስራኤልን ንጉሥ የእግዚአብሔርን ቃል አስቀድመህ ትጠይቅ ዘንድ እለምንሃለሁ አለው። የእስራኤልም ንጉሥ ነቢያቶቹን አራት መቶ የሚያህሉትን ሰዎች ሰብስቦ ወደ ሬማት ዘገለዓድ ለሰልፍ ልሂድን ወይስ ልቅር አላቸው። እነርሱም እግዚአብሔር በንጉሥ እጅ አሳልፎ ይሰጣታልና ውጣ አሉት። ኢዮሣፍጥ ግን እንጠይቀው ዘንድ ሌላ የእግዚአብሔር ነቢይ በዚህ አይገኝምን? አለ። የእስራኤልም ንጉሥ እዮሳፍጥን እግዚአብሔርን የምንጠይቅበት የይምላ ልጅ ምክያስ የሚባል አንድ ሰው አለ፣ ነገር ግን ክፉ እንጂ መልካም ትንቢት አይናገርልኝምና እጠላዋለሁ አለው። እዮሳፍጥም ንጉሥ እንዲህ አይበል አለ የእስራኤልም ንጉሥ አንዱን ጀንደረባው ጠርቶ የይምላን ልጅ ሚክያስን ፈጥነህ አምጣ አለው። የእስራኤል ንጉሥና የይሁዳ ንጉሥ ኢዮሳፍጥ ልብሰ መንግሥት ለብሰው በሰማርያ በር መግቢያ አጠገብ በአደባባይ በዙፋኖቻቸው ላይ ተቀምጠው ነበር። ነቢያቶቹም ሁሉ በፊታቸው ትንቢት ይናገሩ ነበር። የክንዓና ልጅ ሴዴቅያስ የብረት ቀንዶች ሠርቶ እግዚአብሔር እንዲህ ይላል እስኪጠፉ ድረስ በእነዚህ ሶርያውያን ትዋጋለህ አለ። ነቢያትም ሁሉ እግዚአብሔር በንጉሡ እጅ አሳልፎ ይሰጣታልና ወደ ሬማት ዘገለዓድ ሂድና ተከናወን እያሉ እንዲህ ትንቢት ይናገሩ ነበር። ምክያስንም ሊጠራ የሄደ መልእክተኛ እነሆ ነቢያት ሁሉ በአንድ አፍ ሆነው ለንጉሥ መልካምን ይናገራሉ፣ ቃልህም እንደ ቃላቸው እንዲሆን መልካም እንድትናገር እለምንሃለሁ አለው። ምክያስም ሕያው እግዚአብሔርን፣ እግዚአብሔር የሚነግረኝን እርሱን እነግርሃለሁ አለ። ወደ ንጉሡም በመጣ ጊዜ ንጉሡ ምኪያስ ሆይ ወደ ሬማት ዘገለዓድ ለሰልፍ እንሂድን ወይስ እንቅር አለው። እርሱም ውጣና ተከናወን፣ እግዚአብሔርም በንጉሥ እጅ አሳልፎ ይሰጣታል ብሎ መለሰለት። ንጉሡም ከእውነት በቀር በእግዚአብሔር ስም እንዳትነግረኝ ስንት ጊዜ እምልሃለሁ አለው። እርሱም እስራኤል ሁሉ ጠባቂ እንደሌላቸው በጎች በተራሮች ላይ ተበትነው አየሁ። እግዚአብሔርም ለእነዚህ ጌታ የላቸውም፣ እያንዳንዱም በሰላም ወደ ቤቱ ይመለስ አለ ብሎ ተናገረ። የእስራኤልም ንጉሥ ኢዮሣፍጥን ክፉ እንጂ መልካም እንደማይናገርልኝ አላልሁምን አለው ሚክያስም አለ እንግዲህ የእግዚአብሔርን ቃል ስማ እግዚአብሔር በዙፋኑ ተቀምጦ የሰማይ ሠራዊትም ሁሉ በቀኙና በግራው ቆመው አየሁ እግዚአብሔርም ወጥቶ በሬማት ዘገለዓድ ይወድቅ ዘንድ አክዓብን የሚያሳስት ማን ነው አለ አንዱም እንዲህ ያለ ነገር ሌላውም እንዲያ ያለ ነገር ተናገረ መንፈስም ወጣ በእግዚአብሔርም ፊት ቆሞ እኔ አሳስተዋለሁ አለ እግዚአብሔርም በምን? አለው። እርሱም ወጥቼ በነቢያቶቹ ሁሉ አፍ ሐሰተኛ መንፈስ እሆናለሁ አለ። እግዚአብሔርም ማሳሳትስ ታሳስተዋለህ ይሆንልሃልም፣ ውጣ፣ እንዲህም አድርግ አለው። አሁንም እነሆ እግዚአብሔር በእነዚህ በነቢያት ሁሉ አፍ ሐሰተኛ መንፈስ አድርጎአል። እግዚአብሔርም በላይ ክፉ ተናግሮብሃል። የክንዓናም ልጅ ሴዴቅያስ ቀረበ፣ ሚክያስንም ጒንጩን በጥፊ መታውና አንተን ሊናገር የእግዚአብሔር መንፈስ በምን መንገድ ከእኔ ያለፈ አለ። ሚክያስም እነሆ በዚያን ቀን ልትሸሸግ ወደ እልፍኝህ በሄድህ ጊዜ ታያለህ አለ። የእስራኤልም ንጉሥ ሚክያስን ውሰዱ፣ ወደ ከተማይቱም ሹም ወደ አሞን ወደ ንጉሡም ልጅ ወደ ኢዮአስ መልሳችሁ፣ ንጉሡ እንዲህ ይላል በደኅና እስክመለስ ድረስ ይህን ሰው በግዞት አኑሩት፣ የመከራም እንጀራ መግቡት፣ የመከራም ውኃ ጠጡት በሉ አለ። ሚክያስም በደኅና ብትመለስ እግዚአብሔር በእኔ የተናገረ አይደለም አለ። ደግሞም አሕዛብ ሁሉ ሆይ ስሙኝ አለ። የእስራኤልም ንጉሥና የይሁዳ ንጉሥ ኢዮሳፍጥ ወደ ሬማት ዘገለዓድ ወጡ። የእስራኤልም ንጉሥ ኢዮሳፍጥን ልብሴን ለውጬ ወደ ሰልፍ እገባለሁ አንተ ግን ልብስህን ልበስ አለው። የእስራኤልም ንጉሥ ልብሱን ለውጦ ወደ ሰልፍ ገባ። የሶርያም ንጉሥ ሠላሳ ሁለቱን የሰረገሎች አለቆች ከእስራኤል ንጉሥ በቀር ታናሽ ቢሆን ወይም ታላቅ ከማናቸውም ጋር አትግጠሙ ብሎ አዞ ነበር። የሰረገሎች አለቆችም ኢዮሳፍጥን ባዩ ጊዜ በእውነት የእስራኤል ንጉሥ ነው አሉ። ይገጥሙትም ዘንድ ከበቡት። ኢዮሳፍጥም ጮኸ። የሰረገሎች አለቆችም የእስራኤል ንጉሥ እንዳልሆነ ባዩ ጊዜ እርሱን ከማሳደድ ተመለሱ። አንድ ሰውም ቀስቱን ድንገት ገትሮ የእስራኤልን ንጉሥ በጥሩር ልብስ መጋጠሚያ በኩል ወጋው። ሰረገለኛውንም መልሰህ ንዳ ተወግቻለሁና ከሰልፍ ውስጥ አውጣኝ አለው። በዚያም ቀን ሰልፍ በረታ። ንጉሡም በሶርያውያን ፊት በሰረገላው ላይ ተደግፎ ነበር፤ ማታም ሞተ። የቁስሉም ደም በሰረገላው ውስጥ ፈሰሰ። በሠራዊቱም መካከል ፀሐይ ስትገባ ንጉሡ ሞቶአልና እያንዳንዱ ወደ ከተማው፣ እያንዳንዱም ወደ አገሩ ይሂድ የሚል ጩኸት ሆነ። ወደ ሰማርያም መጡ። ንጉሡንም በሰማርያ ቀበሩት። አመንዝሮች በታጠቡበት በሰማርያ ኵሬ ሰረገላውን አጠቡት። እግዚአብሔርም እንደ ተናገረው ቃል ውሾች ደሙን ላሱት። የቀረውም የአክዓብ ንጉሥ ያደረገውም ሁሉ ከዝሆን ጥርስም የሠራው ቤት የሠራቸውም ከተሞች ሁሉ በእስራኤል ነገሥታት ታሪክ መጽሐፍ የተጻፈ አይደለምን? አክዓብም ከአባቶቹ ጋር አንቀላፋ፣ በእርሱም ፈንታ ልጁ አካዝያስ ነገሠ አክዓብም በነገሠ በአራተኛው ዓመት የዓሣ ልጅ ኢዮሳፍጥ በይሁዳ ላይ ነገሠ ኢዮሳፍጥ መንገሥ በጀመረ ጊዜ የሠላሳ አምስት ዓመት ጐበዝ ነበር። በኢየሩሳሌምም ሀያ አምስት ዓመት ነገሠ እናቱም አዙባ የተባለች የሺልሂ ልጅ ነበረች በአባቱም በዓሳ መንገድ ሁሉ ሄደ ከእርሱም ፈቀቅ አላለም በእግዚአብሔርም ፊት ቅን አደረገ ነገር ግን በኮረብቶች ላይ ያሉትን መስገጃዎች አላራቀም ሕዝቡ ገና በኮረብቶቹ ላይ ባሉት መስገጃዎች ይሠዋና ያጥን ነበር። ኢዮሳፍጥም ከእስራኤል ንጉሥ ጋር ታረቀ። የቀረውም የኢዮሳፍጥ ነገር የሠራውም ጭከና እንዴትም እንደ ተዋጋ በይሁዳ ነገሥታት ታሪክ መጽሐፍ የተጻፈ አይደለምን? ከአባቱ ከአሳ ዘመን የተረፉትን ሰዶማውያን ከምድር አጠፋ። በኤዶምያስም ንጉሥ አልነበረም፣ ሹምም እንደ ንጉሥ ነበር። ኢዮሳፍጥም ወደ ኦፌር ሄደው ወርቅ ያመጡ ዘንድ የተርሴስን መርከቦች ሠራ። ነገር ግን መርከቦቹ በኤጽዮን ጋብር ተሰበሩ እንጂ አልሄዱም። የአክዓብም ልጅ አካዝያስ ኢዮሳፍጥን ባሪያዎቼ ከባሪያዎችህ ጋር በመርከብ ይሂዱ አለው። ኢዮሳፍጥ ግን አልወደደም። ኢዮሳፍጥም ከአባቶቹ ጋር አንቀላፋ፣ በአባቱም በዳዊት ከተማ ከአባቶቹ ጋር ተቀበረ። በእርሱም ፈንታ ልጁ ኢዮራም ነገሠ። በይሁዳም ንጉሥ በኢዮሣፍጥ በዐሥራ ሰባተኛው ዓመት የአክዓብ ልጅ አካዝያስ በእስራኤል ላይ በሰማርያ መንገሥ ጀመረ። በእስራኤልም ላይ ሁለት ዓመት ነገሠ። በእግዚአብሔርን ፊት ክፉ አደረገ። በአባቱና በእናቱም መንገድ እስራኤልንም ባሳተው በናባጥ ልጅ በኢዮርብዓም መንገድ ሄደ። በዓልንም አመለከ ሰገደለትም። አባቱም እንዳደረገ ሁሉ የእስራኤልን አምላክ እግዚአብሔርን አስቈጣ።